なるほど የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 ና በ25 ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የማክሰኞ ሐምሌ 26 2008 ዓ.ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ ሰሎሞን አባትና እኔም አሉላ ከበደ ነን። ባለፉት ሶስት ቀናት ጎንደር ከተማ ውስጥ የተነሳውን ግጭት ተከትሎ በወደመው ንብረት በዘር ላይ ያነጣጠረ ጥቃት አልተፈጸመም ሲሉ የአማራ ክልል የኮሚኒኬሽንስ ቢሮ ዳይሬክተር ለቪኦኤ ገለጹ። ጉዳዩ የብሔር መልክ እንዲይዝ በተለይም በአማራ እና በትግራይ ብሔሮች መካከል ግጭት እንዲፈጠር ያልተፈጸመ ነገር እንደተፈጸመ ተደርጎ የተለያዩ መረጃዎች ይለቀቃሉ። በዚህ በጎንደር ሁኔታ ይሄ ጉዳይ የብሔር መልክ እንዲይዝ የተሰራውን ያህል የተቀሰቀሰውን ያህል አልሆነም፣ ግን ምልክቶች ታይተዋል። የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁናቸው የሰማችኋቸው በአብይ ርዕስ ዘገባ አለን። አርዕስተ ዜናውን አሉላ ያሰማናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሴት ልጅ ግርዛትን ፈጽሞ እንደማትቀበል አስታወቀች። ሶማሊያ ውስጥ የሚገኘው የአፍሪቃ ህብረት ሰላም ጠባቂ ሰራዊት አባል ወታደራዊ ቁሳቁስና ነዳጅ በጥቁር ገበያ ሞቃዲሾ ውስጥ በመሸጡ በአንድ ዓመት እስራት ተቀጣ፣ ከማዕረጉም ተሻረ። የናይጄሪያ ጦር ኃይል ባለፈው ታህሳስ ወር ባካሄደው አሰሳ 348 ሺዓ ሙስሊሞችን እንደገደለ የሀገሪቱ ምርማሪ ኮሚሽን አስታወቀ የሚሉት ይገኙበታል። አመሰግናለሁ አሉላ ለአርዕስተ ዜናው። የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሴት ልጅ ግርዛትን ፈጽሞ እንደማትቀበል አስታወቀች። በሀገሪቱ ውስጥ በአሁኑ ወቅት በሚሊዮን የሚቆጠሩ ህጻናት ከትምህርት ገበታቸው እንደተለዩ መረጃዎች ይጠቁማሉ። የሴቶችንና የህጻናትን ችግሮች ለማቃለል በኢትዮጵያ የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ጽህፈት ቤትና የኢትዮጵያ ዋና ዋና የሃይማኖት ተቋማት መካከል የመግባቢያ ሰነድ ተፈርመዋል። በመጽሔት ዝርዝር ዘገባ ይኖረናል። ሶማሊያ ውስጥ የሚገኘው የአፍሪቃ ህብረት ሰላም ጠባቂ ሰራዊት አባል ወታደራዊ ቁሳቁስና ነዳጅ በጥቁር ገበያ ሞቃዲሾ ውስጥ በመሸጡ በአንድ ዓመት ስራት ተቀጣ፣ ከማዕረጉም ዝቅ ተደረገ። ይህ ፍርድ በአፍሪቃ ህብረት ተልእኮ ወይም አሚሶም ወታደሮች ላይ ሶማሊያ ውስጥ ሲፈጸም የመጀመሪያ ሲሆን ጥይቶችና ጠመንጃ መሸጥ ግን በሁለ ማለትም በሶማሊያ ብሔራዊ ጦር ወታደሮችና በአሚሶም መካከል አዲስ አለመሆኑ ታውቋል። ዩጋንዳዊ የሆነው ይኸው የተከሰሰው ወታደር ሻለቃ ፖፕ ፍራንሲስ ኦሪጂ በዛሬው ዕለት አሚሶም ወታደራዊ ፍርድ ቤት ከቀረቡት 18 ወታደሮች አንዱ ነው። ሁኔታውን እንዲከታተሉም ጋዜጠኞች ተጋብዘው እንደነበር ታውቋል። ተከሳሹ ኦሪጂ በማዕረግ ረገድም ከሻለቃነት ወደ ሻምበልነት ዝቅ እንዲል የተደረገ ሲሆን የአስራሰባቱ ሌሎች ወታደሮች ክስ ደግሞ ለሌላ ጊዜ መቀጠሩ ታውቋል። የናይጄሪያ ጦር ኃይል ባለፈው ታህሳስ ወር ባካሄደው አስሳ 348 ሺአይት ሙስሊሞችን እንደገደለ የአገሪቱ መርማሪ ኮሚሽን አስታወቀ። የናይጄሪያው ሰራዊት ከመጠን ያለፈ ኃይል መጠቀሙን ዛሬ ሰኞ ይፋ ባደረገው ሪፖርቱ ያመለከተው መርማሪ ኮሚሽን ሰሜናዊ ዛሪያ ውስጥ በተካሄዱት በተካሄደው በሶስት ቀን ወታደራዊ አሰሳ የተሳተፉ ወታደሮች መከሰስ ይኖርባቸዋል በሚል አንድምታ ተለይቶ መታወቅ አለባቸውም ብለዋል። የናይጄሪያ ጦር ባለፈው ታህሳስ ወር የሺያት ሙስሊሞችን መሪ የኢብራሂም ዛክዛኪን ጽህፈት ጽፈት ቤት በመውረሩ ነበር የሶስት ቀን ግጭት እንዲፈጠር ምክንያት የሆነው። በአመፁ አንድ ወታደር የተገደለ ሲሆን መሪው ዛክዛኪ ቆስሎ በመያዙ እስካሁን በቁጥጥር ስር ይገኛል። የሙስሊም ሻይቶች መሪ የዛክዛኪ ንቅናቄ የናይጄሪያ ጦር ኃይል አዛዥ አዛዥን በመግደል ሙከራም ተወንጅሏል። ዩናይትድ ስቴትሷ ግዛት ፍሎሪዳ ውስጥ በዚካ ቫይረስ አስር ሰዎች መያዛቸው ሰሞኑን ይፋ ከተደረገ ወዲህ ባለሥልጣናቱ ፌዴራሉን መንግሥት ድጋፍ እየጠየቁ ናቸው። የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ ነፍሰ ጡር ሴቶች በሽታው ወደ ተገኘበት ሰሜን ፍሎሪዳ እንዳይሄዱ በማስጠንቀቃቸው የፍሎሪዳው ገዢ ሪክ ስኮት እርምጃ መውሰዳቸው ታውቋል። የፌዴራሉን መንግስት እርዳታ የምትጠብቀው ፍሎሪዳ ቫይረሱን ለመዋጋት እንደምትጥር ገዢው እስካት ተናግረዋል። እስካት አክለውም ለነዋሪዎችና ጎብኚዎች ስለ በሽታው ተገቢውን ምክር በመስጠት ጎን ለጎንም የቢንቢ መከላከያ እንድናቀርብ መግለጽ እወዳለሁ ብለዋል። ዋይት ሀውስ ትናንት የገዢውን ስካት ጥያቄ እንደሚያሟላ አስታውቀዋል። ባለፈው ወር ቱርክ ውስጥ የተሞክረው ያልተሳካ መፈንቅለ መንግስት የተቀነባበረው በውጭ ኃይሎች ነው ሲሉ ፕሬዚዳንቱ ፕሬዚዳንት ጣይብ ኤርዶጋን ተናገሩ። ፕሬዚዳንት ኤርዶጋን ለህዝባቸው በቴሌቪዥን ሲናገሩ ሙከራው አገር ውስጥ የተቀነባበረ አይደለም ብለው፣ ውጭ የተቀነባበረውን ሙከራ እዚህ አገር ውስጥ ለማስፈጸም ግን ተሞክሯል ብለዋል። ክሱ ያነጣጥራል ተብሎ የሚታመነው በፕሬዚዳንት ኤርዶጋን ተቀናቃኝነት በሚታወቁትና ዩናይት ስቴትስ ውስጥ ከሀያ አራት ዓመታት በላይ ከሀያ አመታት በላይ በቆዩት በሙስሊሙ ሃይማኖት መሪ በፈቱላ ጉሌን ላይ ሊሆን ሲሆን ጉሌን ግን ክሱን አስተባብለዋል። ዩናይት ስቴትስ የሰባ አምስት አመቱን ጉሌንን ወደ ቱርክ እንድትልክ የጠየቀው የቱርክ መንግስት በመፈንቅለ መንግስቱ ሙከራ ሂደት ፈቱላ ጉለን ተጫውተዋል የተባለውን ሚና የሚያሳይ መረጃም ለዩናይት ስቴትስ ባለስልጣናት እንደላከ አስታውቋል። ምዕራባውያን በሽብርተኝነት ደጋፊ የሚከሱት ኤርዶጋንን በሸሪኮቻቸው ምዕራባውያን ላይ ይህን አይነት ጠንካራ ክስ ሲሰነዘር የመጀመሪያው መሆኑ ነው። በሙስና የተወነጀሉ የኢራቅ ፓርላማ አባላት ከሀገር እንዳይወጡ የሀገሪቱ ጠቅላይ ሚኒስትር እገዳ ጣሉ። ከጠቅላይ ሚኒስትር ሀይደር አላባዲ ቢሮ ይፋ የሆነው መግለጫ እንዳመለከተው እገዳው ጊዜያዊ መሆኑ የተገለጸ ቢሆንም የእያንዳንዱ ወይም የእያንዳንዷ እንደራሴ ንጽሕና እስኪጣራ ቋሚ ይሆናል እገዳው። የጉዞ እገዳው የወጣው መከላከያ ሚኒስትሩ ካሊድ አልኦቤዲ በትናንቱ ዕለት ለምክር ቤት አባላት እንዳስረዱት አፈ ጉባኤ ሳሊም አልጃቦሪና ሌሎች በርካታ የምክር ቤት አባላት በሙስና ሊከሷቸው መሆኑን ከተረዱ በኋላ ነው። ኦቤዲ ይህንን ያጋለጡት መከላከያ ሚኒስቴሩ ስለተፈጸመ ሙስና የምስክርነት ቃላቸውን በሚሰጡበት ወቅት መሆኑም ታውቋል። ጠቅላይ ሚኒስትር አባዲ የቀረበውን የሙስና ክስ እንዲያጣራ ለሀገሪቱ ጸረ ሙስና ኮሚሽን ትእዛዝ ሰጥተዋል። እስላማዊው ጽንፈኛ ቡድን አይሲስ አባላት በአፍጋኒስታን ነጋርሃ ክፍለ ግዛት ኮት ወረዳ ውስጥ ባለፈው ወር ተደጋጋሚ ጥቃት ማካሄዳቸው ተገለጠ። በጥቃቱ ከሃያ አራት ሰዎች በላይ ሞተው ሌሎች በመቶዎች የሚቆጠሩ መቅሰሎቻቸውም ተዘግበዋል። በርቀት የምትገኘው የካልጃጃት ወረዳ ነዋሪ የሆኑት ቢቢ አይሲስ መኖሪያ ቤቷ ገብቶ ከዘጠኝ ልጆቿ አምስቱን እንደገደለባት ትናገራለች። የአስራ ሁለት ልጆች እናት የሆነችው ቢቢ ለአሜሪካ ድምፅ በስልክ በሰጠችው ቃለ ምልልስ መጀመሪያ በጥይት ገድሏቸው፣ ከዚያ አንገታቸውን ቀሉ ነው ያለችው። አንዳንዶቹ የቢቢ ልጆች የአፍጋኒስታን ፖሊስ አባላት በመሆናቸው በአሁኑ ወቅት ቤታችን ኢላማ ሆኗል ያለው ደግሞ ሌላ ቤተሰብ አባል ነው። የአፍጋኒስታኑ ታሊባንና ራሱን እስላማዊ መንግስት ነኝ ብሎ የሚጠራው አሸባሪ ቡድን አይሲስ አፍጋኒስታንን በተደጋጋሚ እያጠቁ መሆናቸው ይታወቃል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ1280 እና 12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የማክሰኞ ሐምሌ 26 2008 ዓ ም ምሽት ፕሮግራም ነው። በድንቢ የተላለፈ በሽታ እንደተገኘ ሲባል ኦሬዲ በብዙ መቶዎች ብዎች ተላልፏል ማለት ነው። እኛ ያየነው አንድ ሰው ነው እንጂ አንድ ባንድ የሚተላለፍ ነገር አይደለም በቢንቢ። ዶክተር አሸናፊ ዋቅቶላ የውስጥ ደዌ ሐኪም ናቸው። ጉዳዩ ዚካ በተለይ በዩናይትድ ስቴትስ ውስጥ በቢምቢ አዛማችነት የመተላለፉን ዜና ተከትሎ የደቀነውን አዲስ ስጋት ይመለከታል። በሐኪሙን ይጠይቁ ሁለተኛው አጋማሽ ጠብቋቸው። ላለፉት ስድስት ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ሥልጠና አዘል ጉብኝት ሲያደርጉ የቆዩ አንድ ሺህ የሚሆኑ የአፍሪካ ወጣቶች ዋሽንግተን ዲሲ ላይ ተሰብስበዋል ሰሞኑን። ከኔው ልምድም በመነሳት እና ዙሪያዬን ያለውን የግብርና ሁኔታ በማይበት ወቅት ገበሬዎች ማሳረስ ሲፈልጉ፣ ዘር መግዛት ሲፈልጉ፣ ፔስቲሳይድ ሲፈልጉ ብዙ ጊዜ እጃቸው ላይ ገንዘብ ላይኖር ይችላል። ስለዚህ 40 ፐርሰንት ብቻ ከፍለው 60 ፐርሰንቱን ግን ከማይክሮፋይናንስ ጋር በመሆን አገልግሎት የሚያገኙበትን ሞዴል ነው ለማምጣት እየሞከርን ያለ ነው። አብርሃም እንድሪያስ ከማንዴላ ዋሽንግተን የአፍሪካ መሪዎች ጉባኤ ተሳታፊዎች አንዱ ነው። በንግድና ምጣኔ ሀብት ዝግጅት ይመለሳል። አሁን የዕለቱን አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚጠነጠኑበት መደ መጽሔት ክፍለ ጊዜ ነው የምንሸጋግረው። በቅድሚያም የዕለቱን አቢሬስ ከሐምሌ አምስት ጀምሮ በተከታታይ ባሉት ሦስት ቀናት ጎንደር ከተማ ውስጥ የተነሳውን ግጭት ተከትሎ በጎንደርና በደባርቅ የሰው ሕይወት መጥፋቱን፣ በርካታ ሆቴሎችና መጠኑ ለጊዜው ያልታወቀ ንብረት በቃጠሎ መውደሙና መዘረፉ ተዘግበዋል። ይህንኑ በተመለከተ ለአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጉዳዮች የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ዳይሬክተር አቶ ንጉሡ ጥላሁን ጥያቄ አቅርበንላቸው ሁኔታው በመጣራት ላይ እንደሆነ ገልጸው ነበር። በተደረገው ማጣራት በአጠቃላይ 16 ሰው መገደሉን 16 ሰው መቁሰሉንና በአጠቃላይ የ139 ኢትዮጵያውያን ንብረት በተለያየ ደረጃ መውደሙን ተናግረዋል። የኮሚኒኬሽንስ ጽሕፈት ቤት ዳይሬክተሩን አቶ ንጉሡ ጥላሁንን አነጋግራ ጽዮን ግርማ ተከታዩን ዘገባ አጠናቅራለች። ሐምሌ አምስት ቀን 2008 ዓ.ም በጎንደር ከተማ የተነሳውን ግጭት ተከትሎ በተቀሰቀሰው ብጥብጥ በከተማው ውስጥ የሰው ህይወት መጥፋቱን፣ ንብረት መውደሙንና ጉዳት መድረሱን ጠቅሰን የጉዳቱ መጠን ምን ያህል እንደሆነ እንዲነግሩን የክልሉን የኮሚኒኬሽን ጽሕፈት ቤት ዳይሬክተር አቶ ንጉሡ ጥላሁንን በወቅቱ ጠይቀናቸው ነበር። በወቅቱ የሰጡት ምላሽ ለጊዜው ትኩረት የሚሰጡት የከተማውን መረጋጋት እንደሆነ ጠቅሰው የጉዳቱን መጠን በተመለከተ ወደፊት እንደሚያጣሩ ገልጸውልን ነበር። ጉዳዩ ከተፈጸመ ሀያ ቀናትን ያስቆጠረ በመሆኑም ተጣርቶ እንደሆነ መልሰን ጠይቀናቸው ነበር። ክልሉ ባደረገው ማጣራትም የምን ያህል ኢትዮጵያውያን ህይወት እንዳለፈ እና የምን ያህሉ እንደቆሰለ ጠይቄያቸው ነበር። ባለፈው እንደ ገለጽ ነው፣ ያው ነገሮችን ወደ ማረጋጋት መሄድ ስለሚቀድም ያ ተካሂዷል። በመንግስትም በይፋ ተገልጿል። አስራ ስድስት ያህል ወገኖች ከፖሊስም ሲቪሉም፣ አስራ ስድስት ሰዎች ያህል ህይወታቸው አልፏል ያንን ያህል የሚሆን ቁጥር የአካል ጉዳት ደርሶባቸዋል። ንብረትን በተመለከተ የስንት ኢትዮጵያውያን ንብረት እንደወደመና ምን ያህል እንደሚገመት ለቀረበላቸው ጥያቄ ተከታዩ ምላሽ ሰጥተዋል። በአጠቃላይ ጉዳት የደረሰባቸው ወገኖች በጎንደር ብቻ ስንወስድ ወደ መቶ ሰላሳ ዘጠኝ ያህል ነው የተለየው። ይሄ ሆቴልም በሌሎች የንግድ ተቋማትም የሚገለጥ ነው። ነገር ግን የእያንዳንዱ የንግድ ማዕከል ወይም ደግሞ የንግድ ቦታ ወይም ደግሞ ሆቴል ግለሰብ ምን ያህል ነው የሚለው እስካሁንም ድረስ ከሁለት ሶስት ቀናት ድረስ መረጃው ጠራ በመደራጀት እና በመሰብሰብ ላይ ነው ያለው። በደባርቅ በጉዳት ደረጃ ቤት ማቃጠል በምናምን በመሰለው ደረጃ ሶስት ናቸው። እነዚህ ደግሞ አንደኛው ሲጓዝ የነበረ አንድ መኪና ነው ይሄ ስፋት ያለው ሆኖ አይደለም። በዋናነት የሚታወቁት ማለት ነው። እንግዲህ ግጭት በተነሳበት ጊዜ ከፍተኛ ጉዳት የደረሰባቸው፣ በመካከለኛ እና መለስተኛ ጉዳት የደረሰባቸው፣ በንብረት መውደም በምናምን የሚገለጽ ይኖራል። ባደረጉት ማጣራትም እነዚህ ጉዳቶች በአንድ ብሔር ላይ ያነጣጠሩ መሆን አለመሆናቸውን ጠይቀናቸው ነበር በነገራችን ላይ ይህን በተመለከተ የጎንደር ከተማና አካባቢው ህዝብ ይሄንን መንግስትም የክልሉ መንግስት በጣም በጽሞና የሚከታተለው ጉዳይ ነው። ጉዳዩ የብሔር መልክ እንዲይዝ በተለይም በአማራ እና በትግራይ ብሔሮች መካከል ግጭት እንዲፈጠር አንዱ ጋር ያልተደረገ ነገር እንደተደረገ ያልተባለ ነገር እንደተባለ ያልተፈጸመ ነገር እንደተፈጸመ ተደርጎ የተለያዩ መረጃዎች ይለቀቃሉ። እነዚህ ህብረተሰቡን ስሜት ውስጥ ለማስገባት፣ አብሮ ተሳስሮ የኖረውን ህዝብ ለማቃቃር የሚሰሩ ስራዎች ናቸው። ይሄንን ህዝቡን በውል ያውቀዋል። በዚህ በጎንደር ሁኔታም ይሄ ጉዳይ የብሔር መልክ እንዲይዝ የተሰራውን ያህል የተቀሰቀሰውን ያህል አልሆነም። ግን ምልክቶች ታይተዋል። ነገር ግን በጉዳት ደረጃ ሲወሰድ ወደ ሰማንያ አምስቱ ያህል መቁጠር ተገቢ ባይሆንም ሀቁ ግን የሚያሳየው ከሰማንያ አምስት በላይ የሚሆነው እጅግ የሚበዛው የተጎዳው የዛው የጎንደር ነዋሪ ተወልዶ ያደገውና አማራው ነው የዛው አካባቢ ከዚህ ውጭ ያለው ሌላው ቁጥር ደግሞ የተለያየ አካባቢ የተለያየ ማንነት ያለው ሰው ነው ጉዳት የደረሰበትና እንደዛ ሆኖ ደግሞ የትግራይ ተወላጆች ልክ እንደ ነዋሪ ጉዳት ደርሶባቸዋል በዚህ ሂደት ውስጥ ይሄ ወደ ሰላሳ ያህል ነው የትግራይ ተወላጆች ሀብት ንብረት እየተጎዳባቸው ይሄ ግን በሁለት መልክ ነው መታየት ያለበት እንደዚህ አይነት ነገር ማቀንቀን አልነበረም ወይ አሁንም አለ በተለያየ መልኩ የሚገለጽ የተለያዩ ብሔሮችን ብሔረሰቦችን ለማጋጨት የሚሰራ ስራ አለ ነገር ግን በጎንደር የተከሰተው ክስተት እንደዛ አይነት መልክ እንዲህ ጥረት የተደረገ ቢሆንም የትኛውን ቦታ የሚኖረው ሰላማዊው ህዝብ ወልዶ አብሮ ተሳስሮ የኖረ መሆኑን በማስታወስ ህዝቡ ይኮንነዋል፣ ተጸጽቶበታል። መሆን የሌለበት መደረግ የሌለበት አሁንም መደገም የሌለበት ነው ብሎ የሚስማማበት ጉዳይ ይሄ ነው። በምንም በምንም መልኩ ቢሆን ዘር የለየ ሃይማኖት የለየ ሀብት የለየ ወይም ማንነትን መሰረት ያደረገ መጠቃቃት የጎንደርም የሌላውም አካባቢ ባህል አይደለም ተ ሊሆንም አይችልም ምክንያቱም የሚያስተሳስራቸው ሁለቱን ብሔሮችና ህዝቦች በተለይም ደግሞ እንደ ጎንደር በመሳሰሉ አካባቢዎች ያስተሳሰራቸው ገመድ የአጭር ጊዜ ሳይሆን የሩቅ ዘመን ተሻጋሪ የነበረ መቀራረብና መተሳሰር ነው ያለው። ስለዚህ ይሄ የዕለታዊ ግጭትና ወቅታዊ ሁኔታ የማይፈታው የማይበጥሰው ትስስር ነው። ይሄንን ህብረተሰቡ ይናገራል፣ ህብረተሰቡ ያውቃል። እኛ ከምንናገረው በላይ ህብረተሰቡ ይናገረዋል፣ ይለዋል አቶ ንጉሡ። በደረሰው ጉዳት ምንም አይነት የብሔር ግጭት የሚያሳይ ነገር እንዳልተከሰተ ቢያረጋግጡም ቅስቀሳ ግን ነበር፣ አሁንም አለ ብለዋል። ማን ነው ይህን ቅስቀሳ የሚያደርገው በሚል ጠይቄያቸው ነበር። ይሄንን ቅስቀሳ የሚያካሄደው በእኔ እምነት የህዝቦችን መተሳሰር የማይፈልግ፣ የህዝቦችን መቀራረብ የማይፈልግ፣ በሰላም ሰርቶ ውሎ ማደርን የማይፈልግ፣ ሀገር እንደ ሀገር አንድ ከተማ እንደ ከተማ በሰላም ውሎ አድሮ እንዲገኝ የማይፈልግ፣ ምናልባትም ከብጥብጥና ከንትርክ፣ ከጭቅጭቅ ትርፍ ለማትረፍ የሚፈልግ ይሄ በያው በሶሻል ሚዲያው በማህበራዊ ሚዲያውም ጭምር ምናልባት እናንተም እንደምታዩት አንችም እንደምታዩት። ስለዚህ እነዚህ ባለቤት አላቸው ማለት ነው። እነዚህ ባለቤት ሆነው ከሁለቱ ወይም ደግሞ ከበማንነት ከተለያዩ አካባቢዎችና ሰዎች ግጭት፣ ደም መፋሰስ፣ ብጥብጥ ትርፍ ማትረፍ የሚፈልጉ አካላት የሚሰሩት ስራ ነው የሚሆነው። አቶ ንጉሱ አያይዘው በጉዳቱ በማህበራዊ በስነ ልቦናና በኢኮኖሚ የደረሰውን ጉዳት የሚያካክስ ነገር ይገኛል ብሎ ማሰብ አይቻልም። ህዝቡ በደባርቅ ከገንዘብ ጀምሮ የተለያዩ ቁሳቁሶችን በማዋጣት ቤታቸው ለፈረሰባቸውና ጉዳት የደረሰባቸውን ኢትዮጵያውያን ማቋቋም መቻሉን ገልጸዋል። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል ነው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የሴት ልጅ ግርዛትን ፈጽሞ እንደማትቀበል አስታወቀች። በሀገሪቱ ውስጥ በአሁኑ ወቅት በሚሊዮን የሚቆጠሩ ሕጻናት ከትምህርት ገበታቸው እንደተለዩም መረጃዎች ይጠቁማሉ፣ ይላል ተከታዩ ዘገባ። የሴቶችና የሕጻናትን ችግር ለማቃለልም በኢትዮጵያ የተባበሩት መንግስታት የሕጻናት መርጃ ድርጅት ዩኒሴፍ ጽህፈት ቤትና የኢትዮጵያ ዋና ዋና ሃይማኖት ተቋማት መካከል የመግባቢያ ሰነድ መፈረሙን ያመለክታል። መለስካቸው አምሀ ዝርዝሩን ይዟል። ዛሬ በአዲስ አበባ ማሪዮት ሆቴል በተከናወነ የመግባቢያ ሰነድ ፊርማ ስነስርዓት ላይ ንግግራቸው ከተደመጠ የሀገሪቱ ዋና ዋና የሃይማኖት ተቋማት መሪዎች መካከል የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ የአባ ማትያስ አንዱ ነበረ ዶክተር አባ ኃይለ ማርያም መለሰ የመንበረ ፓትርያርኩ ምክትል ዋና ሥራ አስፈጻሚ የፓትርያርኩን ንግግር በንባብ አሰምተዋል ፓትርያርኩ ከሁሉ አስቀድሞ ዛሬ ቤተ ክርስቲያኗ ለመፈረም የተዘጋጀችበት የመግባቢያ ሰነድን ምንነት በንግግራቸው በአጭሩ ገልጸውታል። በዛሬው ዕለት ከተባበሩት መንግስታት የሕፃናት መርጃ ድርጅት ጋር በአጋርነት መስራት እንዲቻል የመግባቢያ ሰነድ ለመፈራረም የተዘጋጀንባቸው ዋና ዋና ጉዳዮች ከሕፃናት፣ ወጣት ሴቶችና እናቶች እንዲሁም ጤና፣ ስርዓተ ምግብ ሴቶችን፣ ልጆችን ለትምህርት ከማበረታታትና የልጅነት ጋብቻን ጨምሮ ጎጂ ልማዳዊ ድርጊቶችን መከላከልን የሚያካትት መሆኑን እንገነዘባለን። ከነዚህ ጎጂ ልማዳዊ ድርጊቶች መካከልም በአብዛኛው የሀገሪቱ ክፍል ተግባራዊ የሆነ ያለውን የሴት ልጅ ግርዛትን በተመለከተ ቤተ ክርስቲያኒቱ ከሃይማኖታዊ አስተምሮ በመነሳት ያላትን አቋም የፓትርያርኩ ንግግር ይፋ አድርጓል። ከዚህም ጋር በተያያዥም ቅድስት ቤተ ክርስቲያናችን የሴት ልጅ ግርዛትን ፈጽማ አትቀበለው። በመሆኑም ወላጆች ጨቅላ ልጆቻቸውን ከዚህ አስከፊ ድርጊት እንዲጠብቋቸውና ችግሩ እንዲከላከሉ አጥብቃ ታስተምራለች። ከዚህ ይልቅ ወላጆችና አሳዳጊዎች ህፃናቱን ከተለያዩ በሽታዎች ለመከላከል ከተወለዱ ጀምሮ ጊዜያቸውን ጠብቀው ወደ ጤና ተቋማት በመውሰድ ክትባት እንዲያስከትቡ ትመክራለች። የአባ ማቲያስ ንግግር ዓለም አቀፋዊ መረጃዎችን መሰረት በማድረግም በአሁኑ ጊዜ በኢትዮጵያ ከሚወለዱ አንድ ሺህ ህጻናት መካከል አርባ ሰባቱ የመጀመሪያ ዓመት ልደታቸውን ሳያከብሩ ሕይወታቸው እንደሚያልፍ አመልክቷል። በዚሁ መልክ አያሌ የሕፃናትና የሴቶችን ችግሮችና መፍትሄዎችን የተቆመው ንግግር መንግሥት እነዚህን ችግሮችን ለመቀነስ ከአጋሮቹ ጋር በእቅድ እየሠራ መሆኑን ይገልጻል። አክሎም እቅዱን ወደ ተግባር መተርጎም የሚከብድ ቢሆንም ከሃይማኖት ተቋማት ጋር አብሮ ቢሰራ በይበልጥ ያሳካዋል ለሚል እምነት እንዳላቸው የፓትርያርኩ ንግግር ያስረዳል። በተባበሩት መንግስታት የህፃናት መርጃ ድርጅት ተወካይ ጂላን ሜልሶፕ ባደረጉት ንግግርም ይህንኑ ጉዳይ ያጎሉት ይመስላል። የሃይማኖት ተቋማት ችግረኞችን የመርዳት ረዥም ታሪክና ተመክሮ ያላቸው መሆኑን የገለጹት የዩኒሴፍ ተወካይዋ ጂላን ሜልሶፕ የሃይማኖት ተቋማት ዩኒሴፍን ከመሳሰሉ የልማት አጋሮች ጋር በአያሌ ፕሮጀክቶች ሲሳተፉ እንደቆዩም አስታውሰዋል። ይሁንና ይህ የፕሮጀክት አሰራር የሃይማኖት ተቋማቱ ሊደርሱበት የሚችለውን መልክዓ ምድራዊ ስፋት በፕሮጀክት የገንዘብ ምንጭ ምክንያት በእጅጉ ውሱን አድርጎ እንዳቆያቸው አስረድተው የዛሬው የመግባቢያ ሰነድ ይህን አሰራር እንደሚለውጠው አብራርተዋል። ዛሬ ትብብራችን ፕሮጀክት መሰረት አድርጎ ከቆየው አሰራር ቀጣይና ስትራቴጂያዊ ወደ ሆነ አሰራር የተለወጥንበትን ምዕራፍ የሚያመለክት ነው። ይህም አሰራር ሕጻናትን ሴቶችንና በስፋትም ማህበረሰባችንን የሚመለከቱ ችግሮችን የምንፈታበትን ብልሃት ይሰጠናል። ይህ አሰራር ቤተሰቦችንና ግለሰቦችን እንዲሁም ተቀጽላ ሃይማኖታዊ ተቋማትን የሚያጠቃልሉ ሰፊ መንፈሳዊ መዋቅሮችን ሙሉ ለሙሉ በማሳተፍ ተግባራዊ ይደረጋል። ጂለን ሜልሶፕ እንዳሉት ከሆነ በአሁኑ ጊዜ በኢትዮጵያ ውስጥ ሶስት ሚሊዮን ህጻናት ከትምህርት ገበታቸው ተለይተዋል። ከአምስት ዓመት በታች ካሉ ህጻናት መካከል አርባ በመቶ የሚሆኑት በተመጣጠነ ምግብ እጥረት ይሰቃያሉ። በመደበኛነት የሚመዘገቡ ልደቶች ሰባት በመቶ ብቻ ናቸው። ወደ ጤና ተቋማት ሄደው አገልግሎት የሚያገኙ ነፍሰ ጡሮች ከሶስት አንድ የሚሆኑት ብቻ ናቸው። የክትባት ሽፋንም ከአስራ ሰባት በመቶ በታች ነው። ብዙ ሕፃናት በተለይም ልጃገረዶች ለተለያዩ ጎጂ ልማዳዊ ድርጊቶች የተጋለጡ ናቸው። መልካሙ ዜና ግን ይላሉ ጅለን ሜልሶፕ፣ መልካሙ ዜና ግን የጋራ ጥረታችን የሚታይና የሚለካ ውጤት እንደሚያስገኝ በማወቃችን ነው። በዚህ የመግባቢያ ሰነድ ፊርማ ስነ ስርዓት ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ካቶሊክ ቤተ ክርስቲያን፣ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተ ክርስቲያንና ሌሎችም መሪዎች ንግግር አድርገዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸውን። ወደ ተከታዩ ዘገባ እናልፋለን። በኦሮሚያ ክልል በተለያዩ ዞኖችና ወረዳዎች ላለፉት ዘጠኝ ወራት ሲካሄድ የነበረው ተቃውሞ ባለፉት ሁለት ሳምንታት በድጋሚ ማገርሸቱንና የሰባትና የአስራ ሦስት ዓመት ዕድሜ ያላቸው ሕፃናትን ጨምሮ በጥይት መገደላቸውን የኦሮሞ ፌዴራላዊ ኮንግረስና ነዋሪዎች ለአሜሪካ ድምፅ እየተናገሩ ነው። ተቃውሞ በምስራቅና በምዕራብ ሐረርጌ፣ በምዕራብ አርሲና በምዕራብ ሸዋም እንዳለ ነዋሪዎቹ ይገልጻሉ። በምስራቅ ሐረርጌ አወዳይ ከተማ ነዋሪ እንደሆኑ የገለጹት አቶ መሐመድ አብዱራህማን የአስራ ሦስት ዓመት ልጅ የተገድሎብኛል ቀብሩም ላይ መገኘት አልቻልኩም ብለዋል። በምስራቅ ሐረርጌ የሰላምና መረጋጋት ኃላፊ ኢንስፔክተር ግርማ ገላን በበኩላቸው ተገደሉ ስለተባሉት ሰዎች የተጣራ መረጃ እንደሌላቸው ገልጸው ሰልፉን በተመለከተ የመንግስትን ንብረት ለማውደም የተነሱ የሽብር መልእክተኞች ነበሩ፣ ሁኔታውን ተቆጣጥረነዋል ብለዋል። ጽዮን ግርማ የሰሞኑን የኦሮሚያ ሁኔታ እንዲዘግባለች የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ ካለፉት ዘጠኝ ወራት ጀምሮ በኦሮሚያ ክልል የተለያዩ ከተሞች በህዝቡ የተነሳው ጥያቄ ምላሽ ባለማግኘቱ አሁንም በየቀኑ በተለያየ ቦታ ተቃውሞ መቀጠሉን ተናግረዋል። መንግስት ሰከን ብሎ ለጥያቄዎች መልስ ከመስጠት ይልቅ በህፃናት ላይ ሳይቀር በታጣቂዎች ግድያ እየፈጸመም ይገኛል ብለዋል። ባለፉት ሁለት ሳምንታት ውስጥ ተቃውሞ የተቀሰቀሰባቸውና ግድያ የተፈጸመባቸው ናቸው ያሏቸውን ቦታዎችም አብራርተዋል። በዛሬው ዕለት ምዕራብ ሐረርጌ በዴሳ ከተማ ላይ እንደዚሁም አለመግባባት ተነስቶ ቀብር ላይ ከነበሩ ሰዎች ውስጥ አንድ ሰው ሞቷል። አራት ሰዎች ቆስለዋል። እንዲሁም እድሜያቸው ሰባትና ስምንት የሆኑ ሁለት ልጆች ተመትተዋል። በጥይት ነው የተመቱት። እንዲሁም በዴሳ ላይ ሌሎች አስራ አራት ሰዎች በጥይት ቆስሎ ገለምሶ እና ጭሮ አዳማ እየታከሙ ነው ያሉት። ሰሞኑን እንግዲህ በኦሮሚያ ዞን በየቦታው ችግር አለ። ምስራቅ ሐረርጌ አወዳይ አካባቢ ሀያ ስድስት ቆስሎ ከዛ ውስጥ ስድስት ሞቷል። እና በየዕለቱ እየጠረ ነው። አሁን ለምሳሌ ምዕራብ ሐረርጌ በበዴሳ እና መሰላ አካባቢ ሰዎች ቆስሏል እና ከዚህ ከቆሰሉት ሰዎች ውስጥ የሰባት አመት ልጅ አለ። ምዕራብ አርሲ ዶዶላ ና አዳባ አካባቢ ሚራብ ሸዋ በግንጪ አካባቢ ና አምቦ ሚራብ ወለጋ በመንዲ ነጆ ቀለም ወለጋም እንደዚሁ ድሬዳዋ ከተማ አሁን እየተፋፋሚ ያለው ሆሮ ጉዱሩ ወለጋ በከፊል። አቶ ሙላቱ በአጠቃላይ በኦሮሚያ ክልል መረጋጋት እንደሌለ ጠቅሰው ከዘረዘሯቸው ቦታዎች መካከል የስድስት ሰው ሕይወት እንደጠፋበት እና ሀያ ስድስት ሰው መቁሰሉን የገለጹት በምስራቅ ሐረርጌ አወዳይ ከተማ ነው። አወዳይ ከተማ በሐረር እና በድሬዳዋ መካከል የሚገኝ ከተማ ሲሆን በጫ ጥቃት ሽያጭ ምክንያት ከፍተኛ የንግድ እንቅስቃሴ የሚካሄድበት ከተማም ነው። በዚህ ከተማ ነዋሪ የሆኑት ወይዘሮ ኢፍቱ አብደላ እሁድ ዕለት የ13 ዓመት ልጃቸው ለሊሳ መሐመድ በጥይት ተመትቶ መገደሉን ይናገራሉ። ቤት ውስጥ አልነበርኩም። ወደ ከተማ ውጥቼ ነበር። ወደ ቤት ስመለስ የልጄን አስክሬን ቤት አገኘሁት። ልጄ የተረጋጋ ነው፣ በትምህርቱም ጥሩ ውጤት አለው። የአራተኛ ክፍል ተማሪ ነበር፣ ከጠቅላላ ተማሪዎች አንደኛ የሚወጣ ጎበዝ ተማሪ። ልጃችንን መቅበር እንዳንችል ተከለከልን። አባቱ ጋር ግርግር ተፈጠረ። እሱንም እንጨምረዋለን ሲሉን ሰዎች ለምነው አባቱን ከቀብር አስቀሩት። አባት ልጁን ሳይቀብር ቀረ። የለሊሳ አባት አቶ መሐመድ አብዱራህማን ለልጃቸው ሞት የቀበሌያቸውን ሰራተኛ ተጠያቂ ያደርጋሉ፣ በስም ጠርተው ይከሳሉ። ገለገንቱ ወያኔ መጋላን ሾረርካ ልጄን ተኩሶ የገደለው የወያኔ ሎሌ ነው። እሁድ ዘጠኝ ሰዓት አካባቢ ነው የተገደለብኝ። እኔ ሌላ ቦታ ነበርኩኝ። ቤቴ ስደርስ አስከሬኑ ጠበቀኝ። አቤት የምልበት አስተዳደር የለም። ከተማው በትልቅ ፍርሃት ውስጥ ነው ያለው። ወጥቶ መመለስም አስቸጋሪ ሆኗል። አቶ አህመድ በትላንትና ዕለት በተፈጸመው የልጃቸው የቀብር ሥነ ሥርዓት ላይ መገኘት እንዳልቻሉም ይናገራሉ። ጓሚቲ ሁኔቱ ወራኒ አጋዚ ንግሮ በየከራረቱ ተፈካ ንጀ ለመቅበር ስነሳ እኛ ስለ ቀብር የምናውቀው ነገር የለም አሉኝ። ልቤን በጣም ከፍቶት ስለነበር ከልጄ ሕይወት ማለፍ የኔ ቢያልፍ ይሻላል ብዬ ድንጋይ አነሳው። የመንግሥት ታጣቂው በእሱ ላይ ደግመሃለው አለኝ። በዚህ ሁኔታ የሰፈር ሰዎች መሃል ገብተው ነገሩን ለማብረድ ከቀብር ቅር አሉና አስቀሩኝ። ልጅን ሳልቀብር ቀረው። በከተማው ፖሊስ ጽፈት ቤት በኃላፊነት ላይ የሚገኙ ኢንስፔክተር ግርማ ገላን ሕይወታቸው አለፈ ስለተባሉት አዳጊና ወጣቶች ገና በማጣራት ላይ መሆናቸውን ተናግረዋል። ቀቤኛ መጣ በርበዴሱዳፍ ታዬ ጀኒ ነሞን ኤርገመ ዲና ፉደተኒ ከን ናኖ ከንረ ጅሳ ረኑ ኤርገመ ዲና ሮ ጀና ልዩ ተልዕኮ ያላቸው የመንግሥትን ንብረት ለማውደም የተነሱ የሽብር መልእክተኞች የኦነግን መፈክር ይዘው ያስነሱት ብጥብጥ ነው እንጂ ሰላማዊ ሰልፍ አይደለም። የመንግሥት ጥበቃ ደግሞ እነዚህን ሰዎች ዝም ብሎ አያያቸውም። የተኩስ ልውውጥ ሊፈጠር ይችላል። ልጅ ሞቷል ለምትሉት ዝም ብለን የምንሰጠው አስተያየት የለም። በማጣራት ላይ ነን በአሁኑ ሰዓት ሁኔታውን በቁጥጥር ስር ለማዋል ችለናል የጸጥታው ሁኔታ ተመልሷል የኦፌኮው ምክትል ሊቀመንበር አቶ ሙላቱ ገመቹ የህዝብ ጥያቄ ነው ብለው የሚከተሉትን ዘርዝረዋል አንደኛ የኢትዮጵያ አንድነት ተጠብቆ በእውነተኛ ፌዴራሊዝም ላይ ዲሞክራሲን ማዕከል ባደረገ ሁኔታ ህገ መንግስቱ ይከበር ነው ሁለተኛ ኦሮሞ ሞግዚት አያስፈልገውም ክልሉን ራሱን በራሱ በእኩልነት ዲሞክራሲ በተመረጠው አካል ራሱን በራሱ እንዲያስተዳድር ነው። ሌላው በህገ መንግስቱ በተቀመጠው ስርዓት መሰረት ዲሞክራሲያዊ በሆነ ሁኔታ በኦሮሚያ ውስጥ ለሚደረገው ለሚነሳው ህጋዊ ለሆነው ጉዳይ በተገቢው መሰረት ተገቢ የሆነ መልስ እንዲሰጥ ነው። የሰብአዊ መብት ረገጣ ቆቦ ህዝቦች ሰላማዊ ሰልፍ ለሚያደርጉት ሁሉ ድጋፍ፣ የመጻፍ፣ የመናገር ሀሳብን ካለምንም ፍርሃት በነፃነት የመስጠት፣ የመደገፍ፣ የመቃወም መብት ከቄው በዘፈቀድ እንዲሁ በቀላል እንዳይፈናቀል በሀብቱ በንብረቱ ተጠቃሚ እንዲሆን የዜግነት መብት እንዲጠበቅለት ነው። አቶ ሙላቱ አክለው ባለፉት ዘጠኝ ወራት ኦሮሚያ ውስጥ በመንግስቱ የጸጥታ ኃይሎች ተገድሏል የሚሉት ሰው ቁጥር ከስድስት መቶ መብለጡን ይናገራሉ። ጥያቄው እንደ ቀጠለ ነው። አሁን ፍርድ ቤት ታስሮ በጠበቃ ክርክር የሚደረግላቸው አምስት መቶ ሀምሳ የሚሆኑ አሉ። ከአምስት መቶ በላይ ቆስለዋል። ከስድስት መቶ በላይ ደግሞ ሞተዋል። እነዚህ እነዚህ ሁሉ በየጊዜው ሰው መሞት እንቅስቃሴውን በደሉን ሁሉ እያሰፋው ነው። ይህንን ቁጥር በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ወደ መቶ ሰባ ሰው አለም አቀፉ ሂዩማን ራይትስ ዎች ደግሞ ከአራት መቶ በላይ መገደሉን ከጥቂት ወራት በፊት አሳውቀው የነበረ ቢሆንም አቶ ሙላቱ በሰጡን ማብራሪያ ግን የተገደለው ሰው ቁጥር እነዚያ ሪፖርቶች ከወጡ ወዲህ ተፈጽሟል በሚሏቸው ግድያዎች መጨመሩን አብራርተዋል። ይህንኑ በተመለከተ ምላሽ እንዲሰጡን ለኦሮሚያ ክልል የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማ ደውለን ስልካቸው ባለመስራቱ ሳናገኘቸው ቀርተናል። ነገር ግን ለፌዴራል የመንግስት ኮሚኒኬሽን የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ ደውለን ይህንኑ ጠቅሰን ምላሻቸውን እንዲሰጡን ጠይቀናቸው ነበር። ነገር ግን እርሳቸው እንዳሉት የሁሉም ክልል ኮሚኒኬሽን ቢሮዎች በየክልሉ መልስ እንዲሰጡ መወሰኑንና በዚህ መሰረት ሁሉ መልስ እየሰጡ መሆኑን ገልጸው ተጨማሪ ቁጥር ሰጥተው መልሰን እንድንደውል ነግረውን ነበር። ምላሽ ካጣንም መልሰን እርሳቸው ጋር እንድደውል በነገሩን መሰረት የአቶ ፈቃዱ ስልክ አልነሳ ሲለን አቶ መሐመድ ጋር መልሰን ደውለን የነበረ ቢሆንም ስልካቸው ባለመነሳቱ ምላሻቸውን ማካተት ሳንችል ቀርተናል። ስለ አድማጮች፣ አሁን የስቱዲዮ ሰዓታችን ከምሽቱ ሶስት ሰዓት ከሰላሳ ሁለት ያመለክታል። የእናንተ አስተያየቶች የሚደመጡበት ነው። ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። ሰላም ቪዎች እንደምናችሁ ሰላምታ ይድረሳችሁ። ለመጀመሪያ ጊዜ ነው ይህን መልዕክት ሳቀርብ። ይሄውም በጎንደር በተደረገው ሰላማዊ ሰልፍ ላይ ለብዙ ጊዜ ሳስበው የነበረውን ነገር ስላየ የጎንደርን ህዝብ በተለይ ወጣቱን በስነ ስርዓትና ዲሲፕሊን የህግ የበላይነትን ህገ መንግስትን በመጠበቅና በማክበር ያንን አይነት ድርጊቶች በሰላም በመፈጸሙ ለማመስገን ነው። የጎንደርን ህዝብና ወጣቱን ህዝብ እንዲሁም ደግሞ የፖሊስ ሰራዊት የፌዴራል በዛ ዙሪያ ያሉት ሰራዊቶች በሙሉ የህገ መንግስቱን ወይም የህገ በላይነት ምን እንደሆን በመረዳት ይህ ነገር በሰላም እንዲያልቅ በማድረጋቸው የኢትዮጵያን ሰራዊት የፌዴራልና የክልሉን መንግስት በጣም በጣም ነው የምናመሰግነው የሰለጠነ መንገድ ወይንም የሰለጠኑ ሀገሮች የሚያደርጉት ይሄንን ነው። ስለዚህ ምስጋናዬን ለማቅረብ ነው። ምንም ነፍስ ሳትሞት በዛን ቀን ይህ ህዝብ በሰላም ወጥቶ በሰላም በመግባቱ እግዚአብሔር እየተመሰገነ ይሁን። ይህ ታላቅ ጅማሬ ነው። እንግዲህ ሰራዊቱ ከህዝቡ ጋር ህዝቡም ህገ መንግስቱን አክብሮ ይህ አይነቱ ነገር ነገ አድጎ ወደ ፍርድ ቤት ወደ ዳኞች ጋር ደግሞ በመድረስ ህገ መንግስት የህግ በላይነት ምን ማለት እንደሆነና ሁሉም ሰው ከህግ በታች እንጂ ከህግ በላይ እንደማይሆን በመግለጽ እንደዚ አይነት የሰላማዊ ሰልፍ ተደርጎ በሰላም ህዝቡ በመግባቱ የጎንደርን ህዝብም የጎንደርንም ወጣቶች እንዲሁም ሰራዊቱን በሙሉ ልናመሰግን ላመሰግን ወዳለው ቪኦኤዎች እግዚአብሔር ይባርካችሁ። ሄሎ የቪኦኤ አዘጋጆችና እድምተኞች በሙሉ ቅረስ ሰላሴ የታደሰ ከካናዳ ነው የምደውለው። ዛሬ የደወልኩበት ምክንያት በጎንደር ከተማና በተለያዩ የኢትዮጵያ ክፍሎች የተካሄደውን ሰላማዊ ሰልፍ በተመለከተ ነው። በይበልጥ በጎንደርና አካባቢው በሺዎች በመቶ ሺዎች የሚቆጠር ህዝብ ወጥቶ በሰላም መግባቱ እንግዲህ ሰላም የማይፈልገው መንግስት መሆኑን ያሳያል። ይህ ሁሉ ሰው ወጥቶ አንድ መስታወት ሳይሰበር መግባት ማለት ይሄ ኢትዮጵያዊ ምን ያህል ጨዋ እንደሆነ፣ በሰላማዊ ትግል ላይ ትልቅ እምነት እንዳለው የሚያሳይ ነው። በሌላ በኩል ደግሞ የአካባቢው ተጠሪ በቁጥር ይሄን ያህል ቁጥር ነው ያለው ሊሉ አልቻሉም። ዋናው ቁም ነገሩ ቁጥሩ አይደለም። በዛ ዕለት አንድ ሰው ፍርሃትን ፈርቶ ከወጣ እንደ አንድ ሚሊዮን ይቆጠራል። ስለሆነም የኢትዮጵያ መንግስት ጊዜው ሳይመሽበት ወደ ክብ ጠረጴዛ ተመልሶ በሰላማዊ መንገድ ሀገራዊ እርቅ እንዲያደርግ ማሰቢያው ጊዜው አሁን ነው። ድል ለኢትዮጵያ ህዝብ። ጤናስትልኝ አሜሪካ ሬዲዮ ተከታታዮችና ሰራተኞች፣ ዣሙን እንደምናላችሁ ለጤናችሁ እመኛለሁ ጥሩ ጥሩውን በተረፈ ግን አዲሱ ያቀረብካት የኳስ ዳኛ ባለሙያ ፕሮግራማችሁ ደስ ይላል። ግን አንድ ነገር ያሳቀኝ ነገር ስላለ ነው ባለብሹ ጊዜ እግር ኳስ ተጫዋች ከነበረች አሁን ሀያ ዘጠኝ አመቴ ነው ስላለች አስቀኝ ነው እና ሲነገር እንዲያው ምናልባት ሌሎችም እዚህ ብላቸው እኔ በጣም ስላትገረመና እና የኢትዮጵያውያን ሴቶች እድሜና የ የፈረንጅ እድሜ ምን ያህል ልዩነት እንዳለው እና የዛን ጊዜ ምን ያህል እድሜ ኖራ ነው አሁንስ ምን ያህል እድሜ ሰላሳ ብቻ አመት እንዴት ሆናት ነው እና አመሰግናለሁ እግዚአብሔር ይስጥልኝ አታለሆነኝ ከመካከለኛው ምስራቅ ክብራትና ክቡራን አድማጮች ስለ አስተያየቶቻችሁ እናመሰግናለን። ተዘዋዋሪው የስልክ መስመራችን በነጻ የምትደውሉበት 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውስ ዶት ኮም ነው። በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ ሐምሌ 26 ምሽት ዝግጅት ነው እየተላለፈላችሁ ያለው። ፕሮግራሙን የሚመራው ንጉሱ ታምሬ ነው። ቴክኒሻኑ ጆጊል ነው። የምናስተናግዳችሁ አሉላ ከበደና እኔም ሰሎሞን አባተ። ወደ ምሽቱ አጋማሽ ደርሰናል ወይም አልፈናል። ጥቂት ደቂቃዎች አሁን የሰዓቱን ዋና ዋና ዜና አሉላ ያሰማናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሴት ልጅ ግርዛትን ፈጽሞ እንደማትቀበል አስታወቀች። በሀገሪቱ ውስጥ በአሁኑ ወቅት በሚሊዮን የሚቆጠሩ ህጻናት ከትምህርት ገበታቸው እንደተለዩም መረጃዎች ይጠቁማሉ። የሴቶችንና የህጻናትን ችግር ለማቃለል በኢትዮጵያ የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ጽሕፈት ቤትና የኢትዮጵያ ዋና ዋና ሃይማኖት ተቋማት መካከል የመግባቢያ ሰነድ ተፈርመዋል። ሶማሊያ ውስጥ የሚገኘው የአፍሪካ ህብረት ሰላም ጠባቂ ሰራዊት አባል ወታደራዊ ቁሳቁስና ነዳጅ በጥቁር ገበያ ሞቃዲሾ ውስጥ በመሸጡ በአንድ አመት እስራት ተቀጣ፣ ከማዕረጉም ተሻረ። ይህ ፍርድ በአፍሪካ ህብረት ተልዕኮ አሚሶም ወታደሮች ላይ ሶማሊያ ውስጥ ሲፈጸም የመጀመሪያው ሲሆን ጥይቶችና ጠመንጃ መሸጥ ግን በሁለቱ ማለትም በሶማሊያ ብሔራዊ ጦር ወታደሮችና በአሚሶም መካከል አዲስ ያለመሆኑ ተገልጧል። የናይጄሪያ ጦር ኃይል ባለፈው ታህሳስ ወር ባካሄደው አስሳ 348 ሺያ ሙስሊሞችን እንደገደለ የአገሪቱ መርማሪ ኮሚሽን አስታወቀ። የናይጄሪያ ሰራዊት ከመጠን ያለፈ ኃይል መጠቀሙን ዛሬ ማክሰኞ ይፋ በተደረገ ሪፖርት ያመለከተው መርማሪ ኮሚሽን ሰሜናዊ ዛሪያ ውስጥ በተካሄደው በሶስት ቀኑ ወታደራዊ አሰሳ የተሳተፉ ወታደሮች መከሰስ ይኖርባቸዋል በሚል አንድምታ ተለይተው መታወቅ አለባቸውም ብሏል። አድማጮች ለርዕሰ ወሬዎቹ የተመደበው ጊዜ በዚሁ አበቃ። አመሰግናለሁ አሉላ። ለሰዓቱ ዋና ዋና ዜና ከምሽቱ 3 ሰዓት ከ39 ደቂቃ ሆኗል። አሁን ወደ ዝግጅታችን ሁለተኛ አጋማሽ ዘገባዎች እናልፋለን። ሐኪሙን ይጠይቁ ሐኪሙን ይጠይቁ ለምሽቱ ዚካ በተለይ ዩናይትድ ስቴትስ ውስጥ በትንኝ አማካይነት ወይም በቢምቢ አዛማችነት የመተላለፉን ትኩስ ዜና ተከትሎ የደቀነውን አዲስ ስጋት ተንተርሶ የተሰናዳ ተከታታይ ልዩ ዝግጅት የመጀመሪያ ክፍል ነው። ይዞ የቀረበው ከዚህ ቀደም ወረርሽኙን አስመልክቶ ለአማርኛ አንባቢዎች በተከታታይ እያቀረቧቸው ባሏቸው ትምህርታዊ የሕክምና ጽሁፎች መነሻነት ለምሽቱም ዶክተር አሸናፊ ዋቅቶላን ጋብዘናል። እንግዲህ አሉላ ወደ አንተው ነው የምመለሰው። ለዚህ ዝግጅት ዶክተር አሸናፊ ዋቅቶላ በቅድሚያ ለጊዜው አመሰግናለሁ። እኔም በጣም አመሰግናለሁ አቶ አሉላ። የዚካ ጉዳይ ነው ለዚህም ሳምንት መልሶ ያገናኘን። ዚካ ቀደም ሲል በዋናነት በተዘገበባት ብራዚል እና ሌሎች የላቲን አሜሪካ አካባቢዎች ወደ ሌሎች ሀገሮች ሲስፋፋ አለው የሚለውን በተከታታይ ተመልክተናል። ሰሞንኛው ትኩስ ዜና ወዲህ ወደ ዩናይት ስቴትስ አዝልቆታል። ወደዚያ ተጉዘው የመጡ ሰዎች ሳይሆን ልክ ላቲን አሜሪካ እንደሚሆነው ሁሉ በሀገር ውስጥ ባሉ ትንኞች አማካኝነት የተነደፉ ሰዎች ለቫይረሱ መጋለጣቸው ተረጋግጧል። እና በዜናው ብንደረደር ባለፈው ሳምንት አራት ሰዎች ተብሎ ነበር። በትላንትናው ዕለት አስር ሰዎች ተጨማሪ ተጨማሪ ለቫይረሱ መጋለጣቸው ተገልጿል። ይሄ እየተስፋፋ ነው የሚለውን በእርግጥ እንድናስብ እንድንጠይቅ ያደርጋልና ምን ማለት ነው? ይሄን ስሙ፣ ምን ተሰማዎት? እርስዎ በተከታታይ ጽሁፎችን እያወጡ ስለ ዜናውም እየተከታተሉ ነዎትና መጀመሪያ በጣም አመሰግናለሁ አቶ አሉላ እና ቮይስ ኦፍ አሜሪካን። ይህንን በደንብ ለመረዳት እንዲያስችለን በአንድ ነገር እጀምራለሁ ከሶስት ከአራት ሳምንታት በፊት በዚሁ ጉዳይ ላይ አንድ በጣም የሚቀርበኝን ከቢምቢ በተመለከተ ከፍተኛ ትምህርት ያደረገ ሰው ጋር እናወራ ነበር። ምንድን ነው ያለው? በቢምቢ የተላለፈ በሽታ አንድ ተገኘ ሲባል ኦልሬዲ በብዙ መቶዎች ብሲዎች ተላልፏል ማለት ነው። እኛ ያየ ነው አንድ ሰው ነው እንጂ አንድ ባንድ የሚተላለፍ ነገር አይደለም። በቢምቢ ተጓዥ አንድ ሊመጣ ይችላል። ምንድን ስለዚህ አስራ አራት ሲባል ተነጎዳያ የሚመጣውን ቁጥር፣ ይህ ግን አልደነቀኝም፣ ምክንያቱም እንጠብቀው የነበረው ነው። ባለፈው ጊዜ ከአንተ ጋርም በዚሁ መድረክ ላይ በተወያየንበት ጊዜ ከአንድ ወር በኋላ ገደማ እዚህ አካባቢ በድንቢ ንክሻ አማካኝነት የሚተላለፈው የሚጠበቅም ነው። እንግዲህ ድንቢዎቹ ፍሎሪዳ ብቻ ሳይሆን እዚህ ዋሽንግተን ዲሲ አካባቢ ድረስ አሉ። አሁን ለየት የሚያደርገው ማያሚ ፍሎሪዳ ያለው ምንድን እንደነ ብራዚል እና ሌሎቹም ሀገሮች ካሉት ጋር ቅርብ የሆነ የኢኮኖሚ እንቅስቃሴ ምክንያት ሰዎች ስለሚተላለፉ ከዛ ይጀምራል ማለት ነው እንጂ የሚጠበቅ ነበር። እርግጥ ከዚህ ጋር ተያይዘው ብዙ ነገር ያሳስበናል። አሳሳቢነቱ አነጋጋሪነቱ ጎልቷል። በሽታዎች በወረርሽኝ መልክም ሲከሰቱ ቶሎ የመቆጣጠር ጠንካራ የህክምና መዋቅር ባለበት ዩናይት ስቴትስ የተከሰተውን ነው እያየ ነው፣ ሌሎች አካባቢዎች ቢዛመት ምን ይፈጠራል የሚለው ልንጠይቅም ያደርጋል። እስኪ እዚሁ በዩናይት ስቴትስ ባለው ሁኔታ እንቆይና የዩናይት ስቴትስ ብሔራዊ የበሽታዎች መቆጣጠሪያ ድርጅት ሲዲሲ አስቸኳይ ምላሽ እንዲሰጥ ቡድን ወደዛ እንዲላክ የፍሎሪዳ አገረ ገዢ ሪክ ስካት ጠይቀዋል። ከዚህ ቀደምም ሲዲሲ እንዲህ ያለ ሁኔታ ሊከሰት ይችልባቸዋል በሚል የገመቷቸውን ቦታዎች መጠቃቀሳቸው ይታወቃል። ከዚህ በአንድ ሳምንት ውስጥ አስራ አራት መድረሱ የተሰማው አሃዝ በከፍተኛ ደረጃ እንዳያሻቅብና ሌሎች አካባቢዎች የሚከሰት ከሆነ ቀደም ብለው እርስዎ እንደገለጹት ለመቆጣጠር እንዲቻል ምን ይመስላል? ግን በተጨባጭ ዝግጅቱ ሶስት ከተከታተሉት ምንድን ነው? C'est un peu አላቸው እንግዲህ፣ አንዳንድ ጊዜ አቅምን መጠቀም ጉዳይ ነው። ለዚካ ቫይረስ ኮንግረስ አላጻደቅም ገንዘቡን። አሁን የሚንቀሳቀሱት ለኢቦላ ታስቦ የነበረውም ገንዘብ በማዘዋወር ነው። ይሄ አንድ ችግር ነው። ይሄ ምን ያለ ከነ ችግሩ ማለት ብዙ ገንዘብ አላቸው ለመንቀሳቀስ ሲያ ጥናቱም አለ። የቢንቢዎቹን ቁጥጥር ጉዳይ በከፍተኛ ደረጃ ይቀጥላሉ የሚል ግምት አለኝ። ነገር ግን ሁሉ ጊዜ ማየት አለብን። አንዳንድ ነገሮ ነገሮች ቀላል አይደሉም። ለምሳሌ ኢቦላ ዛሬ ሁለት ዓመት በመጣበት ጊዜ ያኛው አጣዳፊ በሽታ ነው፣ በአምስት በስድስት ቀን ነው እና እነኝ እነኝ ነገሮች ላይ የዳበረ የጤና መዋቅር ሆስፒታል አስገብቶ መቆጣጠር ይችላል። ነገር ግን የዳበረ ኢኮኖሚም ቢሆን ክሮኒክ ዲዚዝ የምንላቸውን እንደዚህ አይነቶችን በተለያየ መንገድ ሊተላለፉ የሚችሉትን አሁን ይሄ ከቢምቢ ከማራባቱም ሌላ በግብረ ስጋም ግንኙነት ተላለፋል። ለመቆጣጠር አስቸጋሪ ነው በጣም እና ምን ያህል ሊስፋፋ ይችላል የሚባለው አይታወቅም። ግን በጣም ሰፊ እንደ ብራዚል ይሆናል ተብሎ አይታስብም። በትንኞች አማካኝነት የሚተላለፍ እንደመሆኑ ቀደም ሲል በነበሩ ፕሮግራሞቻችን እንዳስረዱት ትንኞቹ ራሳቸው ከሰው እንቅስቃሴ ጋር ከመዛመታቸው ጨምሮ በእነኚህ በሽታው በታየባቸው አካባቢዎች ደርሶ የተመለሱ ሰዎች ይዘው መምጣታቸው 1650 ለቫይረሱ የተጋለጡ ሰዎች እንዲኖሩ ማድረጋቸው ይታወቃል። ይበልጡን የዚህ በሽታ መዛመቻ መንገድ ጉዞ ጋር ተዛምዷልና ፍሎሪዳን እንዳትጎበኙ የሚል ድረስ እስከመሄድ በተለይ ደግሞ ይሄ ቫይረሱ የታየባትን ንሽ ወረዳ እንዳትጎበኙ ወደዛ እንዳትሄዱ የሚሉ ማስጠንቀቂያዎች ለነፍሰ ጡር እናቶች እየተሰጡ ያሉበት ነው። ባለፈው ሳምንት የብሪታንያ ባለስልጣናት ጨርሶ ጉዞ ወደ ፍሎሪዳ የሚባለውን ሰርዙ የሚሉ ማሳሰቢያዎችን እያወጡ ነው። አሳሳቢነቱ ምን ያህል ተጨባጭ ነው? ወደዛች ለቫይረሱ የተጋለጡ ሰዎች ተገኙባት ማያሚ ዴድ ወረዳም ይሁን አጠቃላይ የፍሎሪዳ ክፍለ ግዛት የበሽታው ከፍተኛ ጉዳት የሚያያዘው ከውስብስቦሾቹ ጋር በተለይም የጭንቅላት መጠን መቀነስ ማይክሮኬፋሊ ጋር በተያያዘ ነው፣ እና ያ እርግዞችም በተለይ የመጀመሪያ እና የሁለተኛው ሶስትዮሽ ፈርስት ኤንድ ሴኮንድ ትራይሚስተር እዛ ላይ ያሉ ከፍተኛ ስጋቱ ያ ነው። አሁን ኦሎምፒክም ሆነ ፍሎሪዳ የሚባለው እርጉዞችን ወደ ተወሰኑ ቦታዎች አትሄዱ፣ ይሄ ተገቢ ይመስለኛል። ግን ከያንን አስፋፍቶ ጠቅላላ ወደ ፍሎሪዳ አትሄዱ ትንሽ የቸኮለ ግምገ ውሳኔ ነው የሚመስለኝ። መልካም ዶክተር አሸናፊ፣ ዜናውን ተከትሎ በትኩሱ ያሉትን ሁኔታዎች እንደ አዲስ የተከሰተውን በአካባቢው በሚገኙ ትንኞች አማካኝነት መተላለፉ የተረጋገጠውን የፍሎሪዳ ክፍለ ግዛቱን አስራ አራት ለዚህ ጋር የተጋለጡ ሰዎች ሁኔታ ነው የተመለከት ነው። ቫይረሱ ወደ ሌሎች አካባቢዎች እንዳይዛመትም ሆነ ቢዛመት ሰዎች ከሚያደርጓቸው ጨምሮ የሚኖሩትን ሁኔታዎች የምንመለከትባቸው ተከታታይ ውይይቶች መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ እንደ ሁልጊዜውም ለትብብሮ ለጊዜው አመሰግናለሁ። እግዜር ይስጥልኝ። በእኔም በኩል አቶ አለላ ነ ቮይስ ኦፍ አሜሪካም እጅግ በጣም አመሰግናለሁ። አሉላ፣ አመሰግናለሁ። አንተንም በእኔ በኩል ደግሞ፣ አሁን ወደ ተከታዩ ዝግጅት ነው የምናልፈው፣ ንግድና ምጣኔ ያሉት ላለፉት ስድስት ሳምንታት በተለያዩ የአሜሪካ የትምህርት ተቋማት ስልጠና አዘል ጉብኝት ሲያደርጉ የቆዩ አንድ ሺህ የሚደርሱ ቁጥራቸው አንድ ሺህ የሚሆን የአፍሪካ ወጣቶች ዛሬ ዋሽንግተን ዲሲ ላይ ተሰብስበዋል፣ ይለናል የፕሮግራሙ አዘጋጅና አቅራቢ ሄኖክ ማግዜር ከእነኚህም ውስጥ ወደ አንድ ሺ የሚጠጉ የአፍሪካ ወጣቶች መካከል ከኢትዮጵያ ከተለያዩ ክልሎች ወደ ዋሽንግተን የተጓዙም ይገኙበታል። አብርሃም እንድሪያስ አንዱ ነው። ከአዲስ አበባ ዩኒቨርሲቲ በቢዝነስ የዲግሪ ምሩቅ ነው። በዲግሪ ተመርቋል፣ ይላል ሄኖክ። ከ9 ዓመት በላይ በስራ ፈጠራ ላይ አለ። በእርሻ በገጠር ልማትና በአነስተኛና ጥቃቅን የፈጠራ ሥራዎች ላይም ያተኩራል። ግሪን አግሮ ሶሉሽንስ በሚባል የግል ኩባንያ ከፍቶ የተባይ መከላከያ መድኃኒቶችን በማከፋፈል ለገበሬዎች ለእርሻ የሚያገለግሉ መሳሪያዎችን በማቅረብና የገንዘብና የቁሳቁስ ብድሮችን በማመቻቸት ከባለ አነስተኛ ይዞታ ገበሬዎች በተለይም ወጣትና ሴት ገበሬዎች ጋር ይሰራል ይላል ሄኖክስ ወደ ዝግጅቱ። አብርሃም እንድሪያስ እባላለሁ። ከኢትዮጵያ ነው የመጣሁት። በዚህ በማንዴላ ዋሽንግተን ፌሎውሺፕ ለስድስት ዓመት በሚቆየው ፕሮግራም ፐርዱ ዩኒቨርሲቲ ኢንዲያና ስቴት ነበርኩኝ። በቢዝነስ ኤንድ ኢንተርፕርነርሽፕ ትራክ ነበረ ለዚህ ፕሮግራም አድሚት የተደረግኩት። ኢትዮጵያ የምሰራው ግብርና ነው። በግሪን አግሮ ሶሉሽን የሚባል ካምፓኒ በ2013 ዓ.ም መስርቼ ለትንንሽ መሬት ላላቸው ገበሬዎች የሜካናይዜሽን ሰርቪስ ነው የምሰጠው። እንዴት እንደሚሰራ ነገር ዘርዘር አድርገ ከ2010 ዓመተ ምህረት ጀምሮ በአንዳንድ አትክልት በማምረት በአንዳንድ የግብርና ስራዎች ላይ ተሳትፎ አደርግ ነበር። ለ8 አመታት አካባቢ ከ2005 ዓመተ ምህረት በፈረንጆች ጀምሮ ዩኒቨርሲቲም የማስተማር እድሉ ስለነበረኝ አንዳንድ የኢትዮጵያ ገበሬዎች አካባቢ የነበረውን ችግር አይ ነበር። በተለይ በዚህ በሜካናይዜሽን በትራክተር በኮምባይነር አቅርቦት ላይ ገበሬዎች በጣም ትራዲሽናል የሆነ የግብርና አሰራር የመከተል እንትኑ አለ። ስለዚህ እዛ ላይ የማረስ ዘር የመዝራት ኬሚካል የመርጨትና ምርታቸውን የመሰብሰብ አገልግሎት ነው የኛ ድርጅት ለገበሬዎች የሚሰጠውና የግል ኩባንያ ነው። በብዛት የምንሰራው በአርሲና ባሌ አካባቢ ኦሮሚያ ክልል ላይ ነው። እዛ አካባቢ ስንዴና ገብስ በተለይ ለሚያመርቱ ገበሬዎች መሬታቸው ለጥ ያለና ሜዳማ ከመሆኑ ጋር ተያይዞ እዛ አካባቢ ነው በብዛት የምንሰራው። እንግዲህ የኢትዮጵያን የግብርና ሁኔታ ለማሻሻል ከመሄድ በፊት ችግሮቹን ለማየት እድሉ እንደነበረ ገብታሉ። መጀመሪያ እንዴት አየኸው ይህንን ችግር? ከዛ ይህንን በማህበረሰብ ውስጥ ያለውን ችግር ወይ ደግሞ እክል ተመስርተ እንዴት ለለውጥ ነገሮችን ለመለወጥ ተነሳ? እስኪ ያሳሰቡን ነገር ዩኒቨርሲቲ ውስጥ የተማርኩት ትምህርት ቢዝነስ ከመሆኑ አንጻር በብዛት ሳስብ በግል ደረጃ ሰስተነብል የሆነ ቢዝነስ ረጅም ጊዜ ልሰራው የሚችለው ቢዝነስ ላይ ነው የማተኩሮ እና በተለይ እኛ ሀገር ኢኮኖሚውን ስታይ ብዙውን ኢኮኖሚ 85 ፐርሰንት ሰው ገጠር ይኖራል ከሚለው አሀዝ ጀምሮ የብዙ ኤክስፖርት አይተማችንም ጂዲፒያችንም በብዛት የተመሰረተው ግብርና ላይ ነው። በመንግስትም በኩል ከፍተኛ ትኩረት የሚሰጠው ለግብርና ነው። ስለዚህ በዛ ውስጥ እኔ ምን አድርጌ ተሳትፌ ግብርናውንም ማሻሻል እችላለሁ፣ ራሴንም ለመጥቀም ምን እችላለሁ በሚለው ዙሪያ ላይ ጥናት በማድረግበት ወቅት ነው ይሄ ሜካናይዜሽን ሰርቪስ ሊያድግ የሚችል ነው። በተለይ ደግሞ እኛ ሀገር ሰፊ መሬት ያላቸው ብዙ ገበሬዎች የሉም። ብዙ ገበሬዎች ያላቸው አነስ ያለ እኛ ሀገር አቬሬጅ የመሬት መጠን 1.25 ሄክታር ነው። ስለዚህ 1.25 ሄክታር ያለው ገበሬ ለራሱ ትራክተር፣ ለራሱ ኮምባይነር፣ ለራሱ ሜካናይዝድ የሆነ ኢኩዊፕመንት ገዝቶ ለመጠቀም አቅሙ አይፈቅድለትም። ኢኮኖሚካሊ ኢፊሸንት አይደለም ገዝቶ ለራሱ ብቻ መጠቀሙ። ስለዚህ እንዲህ አይነት አግሮ ሰርቪስ ፕሮቫይድ የሚያደርጉ ብዙ ሰዎች አሉ። እኔ አሁን ይዤ ለመምጣት የሞከርኩት ሞዴል ዋን ስቶፕ ፋርሚንግ ሶሉሽን የሚል ነው። ገበሬዎች አንድ ሄክታር ያለው ገበሬ የተለያየ ቦታ ሄዶ ሰርቪስ ከተለያየ ሰው መጠቀሙ ውድ ነው የሚሆንበት። አንድ ሴንተር ጋር መጥቶ ግን ትራክተር በትራክተር አሳርሶ በመስመር መዝሪያ አዘርቶ ኬሚካል ገዝቶ ሀርቨስት አስደርጎ ማዳበሪያ ስቶር የሚያደርግበት ገዝቶ መሄድ ከቻለ ብዙ በተጠቀመ ቁጥር ዋጋ ይቀንስለታል። ሰርቪስ ለማግኘት ደግሞ የተለያየ ቦታ የመሄድ ኮስቱንም ይቀንስለታል። በጣም ሀሳቡ ግሩም ነው። ግን በተግባር ስናመጣው አንድ ፈተና አለ። እሱ ምንድን ነው? የአቅም ጉዳይ ነው። ገበሬዎች የብድር አገልግሎት ሊያገኙ የሚችሉበት መንገድ መመቻቸት አለበት። ይሄ ሊመቻቸ የሚችለው በመንግስት ሊሆን ይችላል። መንግስታዊ ላልሆን እንዲያውም በንግድ ቢሆን የተሻለ ነው። የንግድ ባንኮች እና የገንዘብ ተቋማት ይህንን የሚሰሩ ቢሆን በኢትዮጵያ እንደዚህ አይነት ስራዎችን በተለይ ለገበሬው የገንዘብ አቅርቦት በማቅረብ ረገድ ያለው ክፍተት ምን ያህል ነው? ምንስ እየተሰራ ነው? አንተ በምታየ ከኔው ልምድም በመነሳት እና ዙሪያዬን ያለውን የግብርና ሁኔታ በማይበት ወቅት ገበሬዎች ማሳረስ ሲፈልጉ፣ ዘር መግዛት ሲፈልጉ፣ ፔስቲሳይድ ሲፈልጉ ብዙ ጊዜ እጃቸው ላይ ገንዘብ ላይኖር ይችላል ስለዚህ 40% ብቻ ከፍለው 60%ቱን ግን ከማይክሮ ፋይናንስ ጋር በመሆን አገልግሎት የሚያገኙበትን ሞዴል ነው ለማምጣት እየሞከርን ያለ ነው። ይህንን ከመንግስትም ጋር አብረን እየሰራን ነው። መንግስትም አንዳንድ አቅጣጫ በመስጠት ይህንን ሞዴል ሊደግፉ የሚችሉ ኢንፑቶችን ይሰጡናል። ስለዚህ ይህንን ነው አሁን በሰፊው ለመስራት እየሞከርን ያለ ነው። ትኩረት የምናደርገው ግን ወጣቶቹና ሴቶቹ ላይ ነው። ማንም ሊገነዘበው እንደሚችለው እኛ ሀገር ላይ ብድር የምንበደርበት ሬት እና የምንመልስበት ሬት እኩል አይደለም። አንዳንድ ሰዎች ቢዝነሱን ካለማጥናት ሊሆን ይችላል ያለውን ቻለንጅ ካለመገንዘብ ሊሆን ይችላል። ግብርና ላይ ብድር ተሰጥቶ ማስመለስ ከባድ እንደሆነ ብዙ ጊዜ ሲነገር እንሰማለን። ስለዚህ አሁን ይህንን ለመቀየር ነው እየሞከርን ያለ ነው። ማይክሮ ፋይናንሶች በዚህ በኩል እየተባበሩን ነው። እንግዲህ በቅርብ ጊዜ ጥሩ ውጤት እናመጣለን ብለን እንገምታለን። እንግዲህ ለስድስት ሳምንት ዩናይትድ ስቴትስ ውስጥ ዩኒቨርሲቲ በጣም የታወቀ የግብርና ምርምር ዩኒቨርሲቲ ነው እስ የነበረን ቆይታ ነገር ከመምጣታችን በፊት የፕሪ ዲፓርቸር ኦሪየንቴሽን ስለነበረ አሜሪካ ምን ሊገጥመን እንደሚችል ምን ላይ መዘጋጀት እንዳለብን ከዚህ በፊት ደግሞ ከነበሩት የ2014ና 15 ኢትዮጵያን ፌሎዎች እንደ ምክርም እንደ ጥሩ ሰጀስሽንም የተነገሩን አንዳንድ ነገሮች ነበሩ አሜሪካን ከመጣን በኋላ ብዙ የተለየ የማናውቀው ነገር አልገጠመንም። በማህበራዊ ጉዳዮች ላይ ወደ ፐርዱ ዩኒቨርሲቲ ግን ስንመጣ ፐርዱ ዩኒቨርሲቲ ወስት ላፊያቴ የምትባል 30 ሺህ ሕዝብ የሚኖርባት ትንሽ ከተማ ናት። ቀን አሁን እስከመጣንበት ጊዜ ድረስ ብዙ ጊዜ የቆየ ነው። እርሻ አካባቢ ነው። ከዛ ውጭ ደግሞ ለእኔ ጥሩ የነበረው እንግዲህ ብዙዎቻችሁ የምታውቁት ፕሮፌሰር ገቢሳ ኢጀታ የሚገኙት ፐርዱ ዩኒቨርሲቲ ነው። ስለዚህ በግልም እሳቸውን የማግኘት ፕሮግራማችንንም መጀመሪያ መጥተው በንግግር የከፈቱት እሳቸው ናቸውና ትልቅ ኩራት ይሰማል እሳቸውን በቅርብ ማግኘት እና በቅርብ ማናገር። ሀያ አምስት ነበርን ፐርዱ ዩኒቨርሲቲ፣ እኔ ብቻዬን ኢትዮጵያዊ ስለነበርኩኝ እሳቸውን በሞኖፖሊ የመያዝና ስለ ኢትዮጵያ ብዙ ነገር የማውራት ድሉ ነበረኝና ከያሊ ጥሩ ቆይታ ከምላቸው ውስጥ ከፕሮፌሰር ገቢሳ ጋር የተመላለስናቸው ኮንቨርሴሽኖች ለረጅም ጊዜ እኔ ስንቅ ሆነውኝ የሚያበረታቱኝን ሞቲቬሽናል ምክሮች ነው የሰጡኝና በአጠቃላይ ግን ፐርዱ ዩኒቨርሲቲ ያየኋቸውን ነገሮች ሁሉንም ኢትዮጵያ ሄዶ መተግበር አይቻልም። ግን አንድ ሁለት ጥሩ ፕሮጀክቶች አሉ። አንደኛው ፒክስ ባግ የሚባል የእኛ ሀገር ገበሬዎች ምርታቸውን ከሰበሰቡ በኋላ ስቶር የሚያደርጉበትን መንገድ እናውቀዋለን። ኦርዲነሪ በሚባል አይነት የማዳበሪያ ከረጢት ነው የሚያስቀምጡትና ቅዝቃዜም ከመኖሩ አይጥም ከመኖሩ አይነት እና ደግሞ የገበያ ስርዓታችንም በየሳምንቱ ገበያ እየሄዱ የሚያስፈልጋቸውን ኤክስፔንስ ለማግኘት የመሸጥ ስነ ስርዓት ስላለ፣ ይሄ ፒክስ ባግ ጥቅሙ ምንድን ነው? ከአመት በላይ እስከ ሶስት አመት ሊቆይ ይችላል። ምንም አይነት ፔስቲሳይድ ሳይጠቀሙ እህላቸውን የሚያቆዩበት ቴክኖሎጂ ነው። ኢትዮጵያ ውስጥ በእርግጥ አለ፣ አዲስ አይደለም ማለት ፋብሪካ አለ፣ ያመርታል ይህንን ነገር ግን ዲስትሪቢዩሽን ማርኬቲንግ ላይ በደንብ የተሰራበት አይደለምና እሱን ለመስራት ነው። አንደኛ ሌሎችም እንደዚህ ወጪ ቆጣቢ ትንንሽ ቬይክሎች አሉ ማረስ የሚችል ፓምፕ ውሃ መሳብ የሚችል እንዲሁም ትራንስፖርት ገበሬዎች ሊጠቀሙበት፣ ሶስቱን በአንድ የያዘ በርካሽ ዋጋ ሊገኝ የሚችሉ ቬይክሎች አሉ። ጊዜ ሊወስድ ይችላል። አሜሪካን ካሉ ዩኒቨርሲቲዎች ጋር በአጭር ጊዜ ውሳኔ ላይ ደርሰው መጥተው እንትን አይሉ እንደ ድል ሆኖ ግን እኔ ኦገስት 22 ከፐርዱ ዩኒቨርሲቲ የመጀመሪያው ቲም የኔን ካምፐኒ ሊጎበኝ ወደ ኢትዮጵያ ይመጣል። ስለዚህ ይሄም እንደ ጥሩ ስኬት ማየው ነው። የያሊ ቆይታንን በጣም ነው የምናመሰግነው አብርሃም። ከዚሁ የማንዴላ ዋሽንግተን የአፍሪካ ወጣቶች ወጣት መሪዎች መድረክ ተከታታይ ዘገባዎችን ሰሞኑንም እያቀረብንላችሁ እንገኛለን። እንቀጥላለን ወደፊትም። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የኢትዮጵያ መንግስት በኤች አይ ቪ ወረርሽኝ ላይ በያዘው ትግል ሁነኛ ውጤት እያስመዘገበ ነው ሲል ይንደረደራል የዕለቱ ርዕሰ አንቀጽ አዲሱን ዓለም አቀፍ የጸረ ኤች አይ ቪ ፕሮግራም በሚያስተዋውቅበት አትታው ኢትዮጵያ እንደ አውሮፓውያን የዘመን አቆጣጠር በ 2015 ዓ ም የተባበሩት መንግስታት ድርጅት የጸረ ኤድስ ፕሮግራም ዩኤን ኤድስ የነደፈውንና ዘጠና ዘጠና ዘጠና በመባል የሚታወቀውን እቅድ ተቀብለው ካጸደቁ አገሮች አንዷ ናት። እንደ አውሮፓውያን የዘመን አቆጣጠር በ 2030 ዓመተ ምህረት ኤች አይቪን ለማጥፋት ኤች አይቪን ከዓለም ለማጥፋት የታለመው ይህ እቅድ ለቫይረሱ ከተጋለጡ ሰዎች እስከ ዘጠና በመቶ የሚደርሱት አስፈላጊውን የሕክምና ምርመራ በማድረግ ለቫይረሱ መጋለጣቸውን ማረጋገጥ ወይም ማወቅ እንዲችሉ ከቫይረሱ ጋር ከሚኖሩት ደግሞ ዘጠና በመቶ ያህሉ ጸረ ኤች አይቪ መድኃኒቶችን እንዲያገኙ እንዲሁም መድኃኒቱን የመውሰድ እድል ካገኙት ከእነኚህ ህሙማን ውስጥ እስከ ዘጠና በመቶ የሚደርሱት በደማቸው የሚዘዋወረውን የቫይረስ መጠን መቀነስ ለማረጋገጥ የተወጠነ ፕሮግራም ነው። በቅዱም መሰረት የኢትዮጵያ ፌዴራል ጤና ጥበቃ ሚኒስቴር ቁጥሩ 13.9 ሚሊዮን ለሚደርስ ህዝብ በመጪው ዓመት ውስጥ የኤች አይ ቪ ምርመራ አገልግሎት ያቀርባል። የሚኒስትር መስሪያ ቤቱ ከኢትዮጵያ ዓለም አቀፍ የልማት አጋሮች ጋር በመተባበርም ባለፈው ማክሰኞ ባስተዋወቀው ሌላ አዲስ ውጥን በመጪው ሶስት ወራት ውስጥ ለስድስት ሚሊዮን ሰዎች የኤች አይ ቪ ምርመራ ያደርጋል። ውጥኑን ለማሳካትም የዩናይት ስቴትስ መንግስት የተባበሩት መንግስታት ድርጅት ጸረ ኤድስ ፕሮግራም ዩኤንኤድስ እና እንዲሁም ግሎባል ፈንድ በመባል የሚታወቀው በዓለም አቀፍ ደረጃ ኤድስና የቲቢ በሽታን ለመዋጋት በሚካሄዱ ዘመቻዎች ድጋፍ የሚያቀርበው ፕሮግራም ትር የቴክኒክ እገዛ በመስጠት ከኢትዮጵያ ጤና ጥበቃ ሚኒስቴር ጋር በቅርብ ይሰራሉ። የሚኒስቴር መስሪያ ቤቱ በተጨማሪም ለቫይረሱ የተጋለጡ ሰዎች በየትኛውም የህመም ደረጃ ላይ ቢገኙ በአፋጣኝ የጸረ ኤች አይቪ ህክምና እንዲጀምሩ የሚያደርገውን መርምርና ህክምና ጀምር የሚል መጠሪያ የተሰጠውን እቅድ ተቀብሎ አጥድቋል ሲል የዕለቱ ሩስ አንቀጽ ዘርዝሯል። በአሁኑም ወቅት ዕድሜያቸው ከአስራ አምስት ዓመት በታች የሚገኙ ሕጻናትና ታዳጊ ልጆች፣ ነፍሰ ጡር እናቶች፣ ከሁለቱ አንዳቸው ለኤች አይ ቪ መጋለጣቸው የታወቁ ጥንዶች፣ ለኤች አይ ቪ ና ለቲቢ ጥምር በሽታዎች የተጋለጡ ህሙማን፣ እንዲሁም ሴተኛ አዳሪዎች የዚህ ምርምርና ሕክምና ጀምር የሚል መጠሪያ በተሰጠው በዚህ አዲስ እቅድ መሰረት አፋጣኝ ሕክምና ከሚያገኙት ውስጥ ናቸው። ኢትዮጵያ መንግስት በሌላ በኩል ለኤች አይቪ የተጋለጡ መሆናቸው በምርመራ የተረጋገጡ ህሙማን በሙሉ መድኃኒቶችን እንዲያገኙ የሚያስችላቸውን መርሃ ግብርም ተግባራዊ ለማድረግ በመስራት ላይ መሆኑን ርዕሰ አንቀጹ አመልክቷል። የዩናይትድ ስቴትስ መንግስት ከኢትዮጵያ ዓለም አቀፍ አጋሮች ጋር በመተባበር የኢትዮጵያን ህዝብ ከገዳዩ የኤች አይቪ ቫይረስ ለመከላከል በተያዘው ጥረት በትብብር በመስራት ላይ በመሆኑ ለባዊ ኩራት ይሰማዋል ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራቸው አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ አዳነች ፍስሐዬና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ያስተናገድናችሁ አሉ አከበደና፣ እኔም ሰሎሞን አባተነን፣ የፕሮግራሙ መሪ ንጉሱ ታምሬ፣ እንደዚሁም ቴክኒሽያኑ ጆ ጊል ናቸው። አብራችሁን ስለቆያችሁ እናመሰግናለን። አሁን የትግርኛ ስርጭት ይቀርባል። በእኛ በኩል ሰላም፣ ደህና እደሩ።